የእስር ፍርድ ቤት በመቶ ሺ ብር ዋስትና ከእስር እንዲፈታ የወሰነለትን የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ጉዳይ የፌዴራል ጠቅላይ ፍርድ ቤት በማገዱ ከእስር ሳይፈታ መቅረቱን በተመለከተ ጠበቃውን አነጋግረን ዘገባ አሰናድተናል። ዋስትናው የታገደው በተመስገን ላይ ሶስት የወንጀል ክሶችን የመሰረተው አቃቤ ሕግ ለፌዴራል ጠቅላይ ፍርድ ቤት ይግባኝ በማቅረቡ መሆኑን ጠበቃ አቶ ሄኖክ አክሊሉ ገልጸዋል። በሌላ ዜና ደግሞ ለ51 ቀናት በቁጥጥር ስር ውለው ጉዳያቸው በፍርድ ቤት ሲከታተሉ የነበሩ ስምንት አሻራና ንስር የተባሉ ዩቲዩብ ሚዲያ ሰራተኞች በዋስ እንዲለቀቁ በፍርድ ቤት ቢወሰንም እስካሁን አለመፈታታቸውን ቤተሰቦቻቸው ተናግረዋል። ኬኔዲ አባተ ከአዲስ አበባ፣ አስቴር ምስጋናው ከባህር ዳር ያጠናቀሩት ዘገባ ነው። ኬኔዲ አባተ Yes, I'm on it. የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ባለፈው ሰኞ ሰኔ 27 2014 ዓ ም የተፈቀደለት የዋስትና መብት በፖሊስ ተፈጻሚ ያለመሆኑን ተከትሎ ጋዜጠኛ ተመስገን በጠበቃው አቶ ሄኖክ አክሊሉ በኩል ያቀረበውን አቤቱታ የተመለከተው ፍርድ ቤቱ ትእዛዙ ያልተፈጸመበትን ምክንያት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ችሎት ቀርበው እንዲያስረዱ ትእዛዝ ሰጥቶ ነበር። በዚህም መሰረት የኮሚሽኑ ተወካይ በትናንትናው ዕለት ሰኔ 30 የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳ ጉዳዮች ወንጀል ችሎት ቀርበው ትዕዛዙ ያልተፈጸመበትን ምክንያት ማስረዳታቸውን ጠበቃ ሄኖክ አክሊሉ ለቪኦኤ ገልጸዋል። ትላንትና ሰላሳ ከሰዓት ስስት ተወካይ ቀርበው የማይፈጸሙበትን ምክንያት ለፍርድ ቤቱ አስረድተዋል። የገለጹት ምክንያት ምንድ ነው? የፌዴራሉ ጠቅላይ ፍርድ ቤት አቃቤ ሕግ በጉዳዩ ላይ ተመስገን ሊፈታ አይገባም ብሎ ይግባኝ ያቀረበ ስለሆነ ይግባኝ እስኪሰማ ድረስ ጋዜጠኛ ተመስገን ደሳለኝ በእስር እንዲቆይ የስር ፍርድ ቤት በዋስትና ይውጣ ያለውን ብይን ማገዱን የሚገልጽ ማስረጃ ይዘው ቀረቡ። እዛ መሰረት ያንን ለፍርድ ቤቱ አያይዙ ፍርድ ቤቱ ያንን ተመልክቶ ለእኛም ገልጾልን አሰናብቶናል። ጠቅላይ ፍርድ ቤቱ ግን ዋስትናውን በተመለከተ የአካባቢ ግን ክርክር ለመስማት በሐምሌ ሰባት ቀጥሮታል። ሀሙስ ማለት ነው። ከታይ ሳምንት ሀሙስ ማለት ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የሕገ መንግስት ጉዳዮች ወንጀል ችሎት በአብላጫ ድምፅ ነበር ጋዜጠኛ ተመስገን በ1000 ብር ከእስር እንዲለቀቅ ባለፈው ሰኞ ብይን የሰጠው። በዚህም መሰረት በዕለቱ የዋስትናውን ገንዘብ ማስያዛቸውን የገለጹት የተመስገን ቤተሰቦች ነገር ግን በፍቺው ትእዛዝ ላይ የሚፈርም አካል የለም በማለት ፖሊስ እንዳልፈታው ለቪዮ የመግለጻቸውን መዘገባችን ይታወሳል። አሁን ደግሞ በአቃቤ ሕግ ይግባኝ የዋስትና መብቱ መታገዱ ታውቋል። ከግንቦት 18/2014 ዓ ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የቀረቡበት ሶስት የወንጀል ክሶች ወታደራዊ ሚስጢሮችን ላልተፈቀደለት ሰው ወይም ለህዝብ መግለጽ ያሰት ወይም የሚያደናግር መረጃ ማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር መፈጸም የሚሉ ናቸው። ይህ በእንዲህ እንዳለ ለ51 ቀናት በአማራ ክልል በንፋስ መውጫና በባህር ዳር በቁጥጥር ስር የነበሩት አሻራና ንስር የተሰኙ የዩትዩብ ሚዲያ ሰራተኞች በ20 ሺህ ብር ዋስትና እንዲለቀቁ ትናንት ፍርድ ቤት ቢወስንም ከእስር አልተፈቱም። ዛሬ ጠዋት ደግሞ ከማረሚያ ቤት ወደማይታወቅ ስፍራ በመኪና ተጭነው መወሰዳቸውን ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። አሻራ ሚዲያ ላይ ይሰራ የነበረው የጋሻዬ ንጉሴ ባለቤት ወይዘሮ ብሌን ክንዴ ጉዳዩን እንዲህ አብራርተዋል። ትናንት ፍርድ ቤቱ በሀያ ሺ ብር ዋስትና አሰናበታቸው ማለት ነው። እኛ ከፍርድ ቤቱ ማዘዣ ይዘን ባህርዳር ከሚገኘው ማረሚያ ሰባት ነው ቀጥታ ስንሄድ ያ ፌደራል ከቧቸዋል ማለት ነው ቀድሞ እና በሰዓቱ ዘጋ ሁከት ነበረ ተመታተኑ ለጊዜ ትናንትን ሳይወስዷቸው አደሩ ዛሬ ግን ጠዋት አስራ ሁለት ሰዓት ላይ ስንሄድ ፌደራል የሚባል የለም መከላከያ ነው ያለ ከአስር እስከ አስራ አምስት የሚሆን መከላከያ ያለ እዛ መኪና አቆሟል እነሱ ናቸው ሁለት ሰዓት ተኩል ላይ እንግዲህ ወሰዷቸው ማለት ነው። አሻራ ና ንስር የተባሉ የዩቲዩብ ሚዲያዎች ስምንት ሰራተኞች ግንቦት አስራ አንድ ቀን ሁለት ሺ አስራ አራት ዓመተ ምህረት በስራ ቦታቸው እንዳሉ በፖሊስ ከተያዙ በኋላ ለሀያ ስምንት ቀናት ፍርድ ቤት ሳይቀርቡ ከመኖሪያ ስፍራቸው ርቀው ንፋስ መውጫ ከተማ ታስረው መቆየታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።